አዲሱ የሱማሊያ ፕሬዚደንት ሐሰን ሼክ ማህሙድ ዛሬ በአንድ የሞቃዲሾ ሆቴል ውስጥ ከኬንያ ውጭ ጉዳይ ሚኒስቴር ልኡካን ጋር እየተነጋገሩ ባሉበት ወቅት ሦስት አጥፍቶ ጠፊዎች የቦምብ ጥቃት አድርሰዋል። በጥቃቱ በትንሹ ሰባት ሰዎች የተገደሉ ሲሆን አንደኛው የአፍሪካ ሕብረት ወታደር መሆኑ ተገልጿል። ጌብ ጆስሎ ከናይሮቢ ተከታዩን ዘግቧል። የኬንያው ውጭ ጉዳይ ሚኒስትር ሳም ኦንጉሪ ከሀገራቸው ፕሬዝደንት የተላከውን የእንኳን ደስ ያለው ደብዳቤ ሲያነቡ ነበር የመጀመሪያው ፍንዳታ የተሰማው። ከመጀመሪያው ፍንዳታ በኋላ ሁለተኛው አጥፍቶ ጠፊ በጀዚራ ፓላስ ሆቴል በር ፈጥኖ ወደ ውስጥ ሊገባ ሞክሮ ነበር። የአፍሪቃ ህብረት ባለስልጣናት እንደገለጡት ግን የታጠቀውን ቦምብ ከማፈንዳቱ በፊት የአፍሪቃ ህብረት ኃይሎች ተኩሰው ገደሉት። በሆቴሉ ፎቅ አዳራሽ ውስጥ የነበሩት ፕሬዝደንት ሞሐመድ ግን በተረጋጋ ሁኔታ ለኬንያ ልኡካንና ለመገናኛ ብዙሀን ሰራተኞች ንግግር ማድረጋቸውን ቀጠሉ። እንዲህ አይነቱ አሁን የምንሰማው ፍንዳታ በሶማሊያ የተለመደ ቢሆንም እንደሚያበቃ ጽኑ እምነት አለኝ አሉ። ጥቂት ደቂቃዎች ዘግይቶ ከሆቴሉ በስተጓሮ በዋና ከተማዋ የአፍሪቃ ህብረትና የተባበሩት መንግስታት ድርጅት መስሪያ ቤቶች ከሚገኙበት ቅጥር ግቢ ቅርበት ላይ ሌላ ፍንዳታ ተሰማ። ለጥቃቱ ነውጠኛው የሶማሊያ ቡድን አልሸባብ ኃላፊነት ወስዷል። ከአልቃይዳ ጋር ግንኙነት ያለው አልሸባብ አሚሶም በሚባለው የአፍሪቃ ህብረት ኃይል ድል ከተመታ ወዲህ በዋና ከተማዋ ሞቃዲሾ ጥቃት ጥሎ የማፈግፈግ የጎሬላ ስልት ነው የሚከተለው። አዲስ የተመረጡት የሶማሊያ ፕሬዝደንት ሐሰን ሞሐመድ የጸጥታ ቁጥጥር ያስተዳደራቸው ዋና ትኩረት እንደሚሆን ተናግረዋል። ሶማሊያ ሰላም እንዲሰፍንባት ከጎረቤቶቿና ከተቀረውም ዓለም ጋር በሰላም እንድትኖር ጥረት እያደረግን ነው። ጸጥታን ማስፈን ዋናው ዓላማችን ነው። አንደኛው፣ ሁለተኛው፣ ሦስተኛው ዓላማችን ጸጥታን ማስከበር ነው። ለዘብተኛ የፖለቲካ አመለካከት ያላቸውና የሥራ ልምዳቸው በትምህርት ተቋማት ዙሪያ የሆነው ሐሰን ሞሐመድ ባለፈው ሰኞ በከፍተኛ የሕዝብ ድምፅ ለሶማሊያ ፕሬዝደንትነት መመረጣቸው ይታወቃል።